በጌታ የተወደዳችሁና የተከበራችሁ የዘወትር አድማጮቻችን እንደምናደራችሁ። ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘወትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 011551 1199 የውስጥ መስመር 242 ወይም 243 በመደውል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ ወይም ደግሞ ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። ኤታ የተወደዳችሁ አድማጮቻችን እንደምናላችሁ፣ ይህ በወጣቶች ፕሮግራም ስር የሚቀርብላችሁ የምስክርነት ታሪክ ነው። የዛሬው ባለታሪካችን አናቶሊ ጎሎዚን የሚባል የሩሲያ ነዋሪ ነው። የእሱን ታሪክ በምንሰማበት ጊዜ መንፈስ ቅዱስ በእሱ ታሪክ ውስጥ እንዲያስተምረን ልባዊ ምኞታችን ነው። አሁን ወደ ታሪኩ እናልፋለን። ረጅም ጊዜ በሕመም ሲሰቃይ ይኖረው የካዛክስታን ነዋሪው አናቶሊ እግዚአብሔር ከፈወሰው በፓስተርነት እንደሚያገለግለው ቃል ገብቶ የነበረ ቢሆንም ለወንጌል ሥራ ሥልጠና ወደሚያገኙበት ተቋም የመግባት ዕድል ማግኘት አልቻለም። የሚኖርበት አካባቢም ሆነ ቤተሰቦቹ በጣም ድሃ በመሆናቸው ለመንፈሳዊ ተቋም የሚከፍለው ገንዘብ አልነበረውም። ስለዚህ ሥራ ባገኝ ብሎ እያመነታ ወደ ራሻ ተጓዘ። እግዚአብሔር አምላክ ሆይ ምን እንዳድርግ ትፈልጋለ እያለ በየቀኑ ይጸል ጀምር ታዲያ፣ በመሃል እግዚአብሔር የቋንቋ አስተርጓሚ ለመሆን ትምህርትን ተማር የሚል መልስ እንደ ሰጠው ተሰማው። አናቶሊ ጎበዝ ተማሪ ስላልነበር ይሄ ነገር ሊሆን አይችልም ሲል አሰበ። በዚያ ላይ ቤተሰቡ ከግንባታ ጋር ከተያዘ ሙያ ውጪ የሌላ አገር ቋንቋ የሚናገር ማንም ሰው በመሃላቸው የለም። ሆኖም ቋንቋ የመማሩ ነገር ከአእምሮ መውጣት ስላልቻለ በካዛክስታን ውሽቶቤ ወደሚገኙት ወላጅ እናቷ መራ አስተርጓሚ ለመሆን የሚያስችለኝን ትምህርት መማር ፈልጋለሁ ሲል ለእናቱ ነገራቸው። በሁኔታው የተገረሙት እናቱ አንተ የምትናገረው የራሻና ካዛክስተኛ ቋንቋ ብቻ በመሆኑ እንዲህ ያለው ሥራ ላንተ አይሆንም አሉት። ሆኖም ሐሳቡ በአእምሮ ተቀርጾ መቅረቱን የተመለከቱት እናት እነርሱ አካባቢ ቅርብ ወደ ሆነው ታልዲ ኩራጋ የሚባል ከተማ ወደሚገኝ የእንግሊዝኛ ቋንቋ የሚያስተምር ኮሌጅ አመሩ። ነገር ግን ኮሌጁ ያስቀመጠውን የመግቢያ ፈተና ማለፍ ባለመቻሉ ሁለቱም አዝነው ወደ ቤታቸው ተመለሱ። ይህም ሆኖ አናቶሊ ቋንቋ የመማር ሐሳቡን በቀላሉ ካምሮ ሊያወጡ አልቻለም ነበር። አንድ ቀን በዛፍ ጥላ ስር ሆኖ መጽሐፍ ቅዱስ ሲያነብ ብዙ ቋንቋ መናገር መቻል የመንፈስ ቅዱስ ስጦታ መሆኑን ተገነዘበ። ለአንዱ በመንፈስ የጥበብ ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እና 10። አናቶሊ ራሱን ዝቅ አድርጎ እግዚአብሔር አምላክ ሆይ እባክህን ስጦታ ስጠኝ ሲል ጸልየ። ካንዶር በኋላ በባቡር መንገድ እየሄደ የእንግሊዝኛ ቋንቋ ንግግር ማስተማሪያ መጽሐፍ ወድቆ አገኘ። ቤቱ እንደደረሰ በእንግሊዝኛና በራሻኛ ቋንቋዎች የተጻፉ አጫጭርና ቀላል አረጎችን አነበበ። ሁለት ገጽ ያህል ካነበበ በኋላ መጽሐፉን ዘግቶ ያነበበውን ማሰላሰል ጀመረ። በእንግሊዘኛ ያነበበውን እያንዳንዱን ቃል ማስታወስ ቻለ። በሁኔታው የተደነቀው አናቶሊ እያንዳንዱን እንግሊዝኛ ቃል አንድ በአንድ ደጋገመ። መጽሐፉን ከፍቶ ተጨማሪ አስር ገጾች አነበበ። ከዚያም መጽሐፉን ዘጋና ለእናቱ በመስጠት በዚህ መጽሐፍ በራሻኛ የተጻፈውን ማንኛውንም ነገር አንበቢ አላቸው። እርሳቸውም ብዛት ያላቸውን አረጎችን አነበቡ። አናቶሊም በእንግሊዘኛ ተረጎመላቸው። ነገሩ በጣም ስላስደነገጠው የጸለይኩበትን የቋንቋ ስጦታ ተቀብዬ ይሆን ሲል ተደነቀ። አናቶሊ በሚኖርበት አነስተኛ ከተማ የእንግሊዝኛ ቋንቋ ኮርስ ወስዶ በሁለት ወራት ብቻ ከጀማሪ ወደ መካከለኛ ደረጃ ተሸጋገረ። ከዚያም የአባብ ምርት ለመሰብሰብ ወደ እርሻ መራ። ከሽያጭ ባገኘው ገንዘብ የመጀመሪያውን ላፕቶፕ ኮምፒውተር ገዛ። የአህባብ ምርቱን አብዝቶ በመስራት ገንዘቡን ለኢንተርኔትና ሞባይል ስልክ መግዣ አዋለው። አሁን ብዙ አማራጮች ማግኘት በመቻሉ የእንግሊዘኛ ቋንቋ በኢንተርኔት ኦንላይን መማር ቻለ። በቀጣዩ ዓመት የመግቢያ ፈተና የወደቀበት ኮሌጅ መልሶ ተመዘገበ። በዚህ ጊዜ አስገራሚ ውጤት ማግኘት ቻለ። እንግሊዘኛው በጣም ጥሩ ስለነበር ኮሌጁን ወክሎ ለብሔራዊ የእንግሊዝኛ ቋንቋ ውድድር ተካፋይ መሆን ቻለ። በዚህም ሁለተኛ በመውጣት የ200 ዶላር ሽልማት ለመቀበል በቃ። አናቶሊ የቅዳሜ ትምህርት ክፍለ ጊዜዎችን ባለመማሩ ሲያሾፍበት የነበሩት የኮሌጁ ፕሬዚዳንት አሁን አከበሩት። ቅዳሜ ወደ ቤተ ክርስቲያን መሄድ ትችላለህ። ለነገሩ እኔም ከአንተ ጋር መምጣት እፈልጋለሁ አሉት የኮሌጁ ፕሬዝዳንት። አናቶሊ በሁለት ቋንቋዎች ማለትም በእንግሊዝኛና በቱርክ በማዕረግ ተመረቀ። ሆኖም አናቶሊ በራሽያኛ፣ በካዛክኛ በእንግሊዘኛና በቱርክኛ ቋንቋዎች ብቻ አልተወሰነም። ይልቁንም ኪርጊስታን በሚገኘው አድቬንቲስት ትምህርት ቤት የስፓኝ ቋንቋም እንዲሁ ተማረ። ከዚህ በኋላ የስፓኝ ቋንቋውን በሚገባ እንዲያቀላጥፍ በማሰብ የቤተ ክርስቲያን መሪዎች ወደ አርጀንቲና ላኩት። ከዚያ ቆይተው ደግሞ ፖርቹጊዝ ተማረ። ከዚያ እንደተመለሰ ካዛክስታን ለሚገኘው አድቬንቲስት ቤተ ክርስቲያን አስተርጓሚና የቋንቋ መምህር ሆኖ ለሦስት ዓመት አገለገለ። በዚህ ጊዜ የረጅም ጊዜ ሕልሙ እውን ሆነ። እግዚአብሔርን በፓስተርነት ለማገልገል ቃል ከገባ ከዘጠኝ ዓመታት በኋላ ወደ ዛውክስኪ አድቬንቲስት ኮሌጅ ተላከ። በሐዋርያት ሥራ መጽሐፍ የቀረቡት ልሳንና ሌሎች የመንፈስ ስጦታዎች ለጥንት ቤተ ክርስቲያን ብቻ እንዳልተሰጡ አናቶሊ በጽኖ ያምናል። እግዚአብሔር ትናንትም ሆነ ዛሬ ያው ነው። ስጦታዎቹን እንዲሰጠን የምንጠይቀው ከሆነ ይሰጠናል። የመንፈስ ስጦታ የሌለን ለምንድን ነው ብለን ብንጠይቅ መልሱ አለመጠየቃችን ነው ይላል። በአንድ ወቅት አንድ ወንድም የመንፈስ ስጦታ ተቀብሎ እንደማያውቅ ለአናቶሊ ነገረው። አናቶሊም ስለ ስጦታዎቹ ጌታን በጸሎት ጠይቆ ያውቅ እንደሆነ ጠየቀው። ሰውየው በአግራሞት አናቶሊን ከተመለከተው በኋላ አዎ፣ ጸልይ አላቅም ሲል መልሶለት ነበር። አናቶሊ ከተመረቀ በኋላ ወደ ካዛክስታን ተመልሶ ጌታን በፓስተርነት የማገልገል እቅድ አለሁ። አንድ ምስኪን የካዛክ ልጅ በጣም ብዙ ቋንቋዎችን እንደሚናገር ማሰብ በእርግጥ ቀላል ሊሆን አይችልም። እግዚአብሔር ግን ታላቅ አምላክ ነው ሲል አናቶሊ ታሪኩን ይደመድማል። ወደዳችሁ የዓለም አቀፍ የአድቬንቲስት ራዲዮ አድማጮቻችን፣ ይህ የወጣቶች ፕሮግራም ሲሆን በዚህ ፕሮግራም የሚተላለፍላችሁ የምስክርነት ታሪክ ጊዜ አሁን ጀምሯል። የዛሬው ባለታሪካችን አንድሬ አብርሃምያን ይባላል። እስቲ የእሱን ታሪክ ሰምተን እንመለሳለን። በአስራ አምስት ዓመቴ ትምህርት ቤት ሲዘጋ ጊዜን የቦክስ ሥልጠና በመውሰድ ማሳለፍ ጀመርኩኝ። ታዲያ አንድ ቀን ከተለመደው ሥልጠና ወደ ቤቴ እየተመለስኩ፣ ያለ በሽተኛ ነህ የሚል ሐሳብ ወደ አእምሮ የመጣ። ከዚህ ሐሳብ ጋር ብዙ ታገልኩ። ሆኖም የጭንቀት ስሜት ይሰማኝ ጀምር። ቤተሰቦቼ ወደ ሥነ ልቦና ባለሙያ እንዲወስዱኝ ጠየኳቸው። የአእምሮ ችግር እንዳለብኝ ሰዎች ከሰሙ ከትምህርት ቤት ልባረር እንደምችል አሰብኩኝ። ስለዚህ ወደ ተባለው ሐኪም ሳልሄድ ቀረው። ይባስ ብሎ ይህ ከሆነ ከሁለት ሳምንት በኋላ በአንድ ወር ውስጥ ሞት አለ የሚል አስፈሪ ሐሳብ ወደ አእምሮ የመጣ። ሁኔታዬ እየከፋ በመሄዱ የሕይወት ትርጉም ጠፋብኝ። ብዙዎች ትኩረት ለመሳብ እንዳደረግሁት ቢያስቡም እኔ ግን ጥልቅ ሕመም ውስጥ ነበርኩ። እየሆነ የነበረውን ነገር ማስተዋል አልቻልኩም። በወሩ መጨረሻ በአንዱ ቀን አያቴ ጸጉሬን እየቆረጠችኝ እያለ በድንገት ማልቀስ ጀመርኩ። በጉርምስና ዕድሜ ለውጥ ሂደት ውስጥ እንደሆንኩ ያሰበችው አያቴ አይዞ አሁን ቆርጬ ይጨርሳለሁ አለች። የምሞት የምሞት ይመስለኛል አልኳት። አያቴ ትኩረት እንደሚሻ አድርግ አስባለች። እንደ እውነቱ ከሆነ ራሴን ለማጥፋት ፈልግ የነበረ ቢሆንም ሊያደርገው ግን አልቻልኩም ነበር። አያቴ ጸጉሬን ቆርጠኝ ስታበቃ አጠገቤ ቁጫለች። እናቴም በዛው ነበረች። እኔ ግን እዛው የተቀመጥኩበት ወንበር ላይ እንዳለው ወደ ጣሪያው እየተመለከትኩ እግዚአብሔር ወይ በእርግጥ ካለህ እርዳኝ ብዬ ጸለይኩ። ወደ ሽንት ቤት ሄጄ ራሴን የማጥፋት ብርቱ ግፊት አደረብኝ። ሆኖም በወቅቱ በቤቱ ጣሪያ ቁልቁል የመብረቅ ብልሽታ የሚመስል የብርሃኑ ጋገን ሲወርድ ተመለከትኩ። ብርሃኑ ቁልቁል መውረዱን በመቀጠል በደረቴ ላይ አረፈ። ምን አይነት ስሜት እንደተሰማኝ መግለጽ አልችልም። ብቻ እጅግ የሚያስደስት ነበር። በውስጤ የዘላለማዊነት ተሰማኝ። ይህ ሁሉ የሆነው አንድ ሰከንድ በማይሞላ ሽርፍራፊ ጊዜ ውስጥ ነበር። ከተቀመጥኩበት ወንበር ብድግ አልኩና እግዚአብሔር ይመስገን፣ እግዚአብሔር ይመስገን ስል ጮኩ። እናቴና አያቴ ብርሃኑን አልተመለከቱም ነበር። ስለዚህ ሁኔታ ያሳሰባቸው በሚመስል አኳኋን ይመለከቱኝ ጀምር። ተረጋጋ፣ ሁሉም ነገር መልካም ይሆናል አለችኛ አያቴ በከፍተኛ ደስታና ፍንደቃ እናቴን አቀፍኳት ሁኔታዬ ለሳምንታት ያላገኟት አይነት ይመስል ነበር እግዚአብሔር ፈወሰኝ፣ አልኳቸው። መንትያ ወንድሜን በአድሜን ኮምፒውተር ላይ እየተጫወተ አገኘሁት። ስለተመለከትኩት ብርሃን በመንገር እግዚአብሔር ፈወሰኝ፣ አልኩት። ስላላመነኝ የሆነ ታሪክ ፈጥሬ የማወራ አድርጎ ነበር ያስበው። አያቴ የአእምሮ እክል ሳይገጥሞ አልቀረም ብላ አስባለች። እኔ እንደሚገባኝ ከሆነ ራሴን ለማጥፋት በቋፍ ላይ በነበርኩበት ወቅት አንድ ብርቱ ኃይል አድኖኛል። እግዚአብሔር መኖሩን በዚያ ቅጽበት መገንዘብ ቻ ከዚያን ቀን አንስቶ ረጅሙን ጉዞ ከኢየሱስ ጋር ተያያዝኩት። ዛሬ ፓስተር ለመሆን የሚያበቃኝን ስልጠና በዛውክ ስኪ አድቬንቲስት ዩኒቨርሲቲ በመማር ላይ ይገኛለሁ። ቤተሰቦቼ ስለ እኔ ደስተኛ ናቸው። እርሱ አዲስ ሰው ሆኗል እያሉ ስለ እኔ ይናገራሉ። እግዚአብሔር ፈውስ ወደ ሕይወቴ እንዳመጣ አምናለሁ። እኔም ከዚያን ጊዜ አንስቶ ያ የቀድሞ ሰው አይደለሁም። ወደ እርሱ ጮኹ፣ እርሱም አደመጠኝ። ጸሎቴን የሚሰማና የሚመልስ አምላክ በመሆኑ አመሰግነዋለሁ። በነበረን ቆይታ እንደ ተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ። kein Art ist kein Art is again, Art kein is Art ist kein Art Art kein Art ist kein Art ist kein Art you Oh uh -huh. Sal Medro Terrarau Ia veral Ia beval Tes falcort Matis Carimetal Tes falcort Matis The man, where it is, the man, the man, the man, the the man, the a the the man, the man, tal